Voice of America VOA You you Radio WNU <laughs> በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 27 2013 ዓ.ም ዝግጅታችን ጀመረ። በቀድሞ ጠቅላይ ኢታማዦር ሹም ሳረ መኮንንን እና በሜጀር ጀነራል ገዛይ አበራ ግድያ ተጠርጣሪ የሆነው አስር አለቃ መሳፍንት ጥጋቡ ጥፋተኛ ተባለ። የምርመራ ሂደቱም ቢሆን አጠቃላይ የክስ ሂደቱ ላይ ብዙ የስነስርዓታዊ ግድፈቶች አሉበት ብለን ነው የምናምነው። የምስክር አሰማሙ ሂደትም እንዲሁ ህገ መንግስታዊ ያልሆነ ና ስነስርዓታዊ ያልሆነ ነው ብለን ነው የምናምነው። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ናቸው። የኢትዮጵያ ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ተከታዩም ብለዋል። ከተከሳሽ የእምነት ቃል ጀምሮ ተከሳሽ በወቅቱ ወንጀሉ ስለመፈጸሙ በተለይ ከጀኔራል ሰዓረ ባለቤት ጀምሮ ምስክሮች አሉ፣ ቀጥታ የሆኑ ምስክሮች በወቅቱ ወንጀሉ ከፈጸመ በኋላም ለማምለጥ ተኩሶች መፈጸሙ ተታክሶ መያዙን የሚያስረዱ የቀጥታ። በአብይ ርዕስ እንመለስበታለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታዬ ነኝ። በኢትዮጵያ የመከላከያ ሰራዊት የቀድሞ ጠቅላይ ኤታማዦር ሹም ሰዓረ መኮንንና በሜጀር ጀኔራል ገዛኢ አበራ ግድያ በተከሰሱት አስር አለቃ መሳፍንት ጥጋቡ ላይ ከፍተኛ ፍርድ ቤት የጥፋተኝነት ብይን ሰጥቷል። በኤታ ማዦር ሹሙና በሜጀር ጀኔራል ገዛኢ አበራ ላይ ሰኔ 15 2011 ዓ.ም ከተፈጸመው ግድያ ጋር በተያያዘ በአስር አለቃ መሳፍንት ጥጋቡ ላይ የተመሰረተውን ክስ ሲመረምር የቆየው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ የጥፋተኝነት ብይኑን ያሳለፈው በተሰየሙት ዳኞች ሙሉ ድምፅ እንደሆነ ታውቋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምፅ ሬዲዮ በሰጡት ቃል ደንበኛቸው የተከሰሱት ህገ መንግስታዊ ሥርዓቱን ለመለወጥ ወንጀል ፈጽመዋል በሚል እንደሆነ ጠቁመው ከሁለተኛ እስከ 13ኛ የነበሩት ተከሳሾች ክሶች መንግስት ቀደም ሲል አንስቶ የአስር አለቃ መሳፍንት ግን መቀጠሉን ገልጸዋል። በምርመራና የክስ ሂደቱ ላይ ቅሬታ እንዳላቸው ጠበቃ ቃለ ክርስቶስ ገልጸዋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ለመስማት ለሰኔ 11 2013 ዓ ም ተለዋጭ ቀጠሮ የሰጠ ሲሆን የተከሳሹ ጠበቆች ለጠቅላይ ፍርድ ቤት ይግባኝ ለማለት በዝግጅት ላይ መሆናቸውን አስታውቀዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። በአፍሪካ አህጉር የኮቪድ-19 ስርጭት ሦስተኛ ማዕበል የመከሰቱ አደጋ ተጨባጭ ብቻ ሳይሆን እየተባባሰም ነው ሲሉ የዓለም የጤና ድርጅት የአፍሪካ ዲሬክተር ዶክተር ማቴሺዶ ሞኤቲ አስታወቁ። ዶክተር ሞኤቲ ትናንት ባደረጉት ጋዜጣዊ ጉባኤ በአሁኑ ወቅት ከአፍሪካ በስተቀር ሌሎቹ የዓለም አካባቢዎች ለኮቪድ-19 አደጋ ይበልጥ ተጋላጭ ለሆነው የህብረተሰብ ክፍላቸው የቫይረሱን መከላከያ ክትባት አዳርሰው ልጆቻቸውን ወደ መከተቡ እያመሩ ናቸው ብለዋል። የአፍሪካ ሀገሮች ግን በሁለት ጊዜ ከሚወጋው ክትባት የመጀመሪያውን ላገኙት ከባድ ሁኔታ ለቫይረሱ ተጋላጭ ማህበረሰቦቻቸው ሁለተኛውን መስጠት አልቻሉም፣ ሲሉም አክለዋል። በከፍተኛ ደረጃ ለህዝቦቻቸው ክትባቱን ያዳረሱ ሀገሮች በእጃቸው ያለውን የክትባት ክምችት በመለገስ አፍሪካውያንን ከጽኑ ህመም እንዲታደጉ ተማጽኖ እናቀርባለን፣ ሲሉም አክለዋል። በሌላ ዜና ዋይት ሀውስ በመጀመሪያ ዙር ሊልክ ካቀደው 25 ሚሊዮን የኮቪድ-19 ክትባት መጠን ውስጥ የሚበዛውን በኮቫክስ በኩል ሊያደርስ መሆኑን ትናንት አስታወቀ። ኮቫክስ በተባበሩት መንግስታት ድርጅት የሚደገፍ ዝቅተኛና መካከለኛ ገቢ ላላቸው ሀገሮች የክትባቱ አቅርቦት እንዲዳረስ የሚሰራው መርሃ ግብር ነው። እንደ አውሮፓውያን አቆጣጠር እስከዚህ ሰኔ ወር ማብቂያ ባለው ጊዜ ውስጥ 80 ሚሊዮን ክትባቶችን ለማቅረብ ዩናይትድ ስቴትስ የገባችው ቃል አካል እንደሆነ ታውቋል። የባይደን አስተዳደር የክትባት ክምችቱን እንዲያካፍል ጫና ሲደረግበት እንደቆየ የአሜሪካ ድምፁ ዘጋቢ ስቲቭ ባራጎና ባዘጋጀው ዘገባ ጠቅሷል። አዳነች ፍስሀዬ ዝርዝሩን ይዛለች። ዩናይትድ ስቴትስ ከምትለግሰው የመጀመሪያው 25 ሚሊዮን የክትባት መድኃኒት ሶስት አራተኛ ኮቫክስ በተባለው የተባበሩት መንግስታት ድርጅት ፕሮግራም በኩል ይከፋፈላል። የብሔራዊ ጸጥታ አማካሪ ጃክ ሱሊቨን ያብራራሉ ይህ የክትባቱን አቅርቦት ከፍ በማድረግ ለሁሉም አገሮች በእኩል ለማከፋፈል ያስችላል። በባሰ መልኩ ተጋላጭ ለሆኑት አገሮች የማቅረቡን ተግባር ያሳልጣል። የተቀረው ስድስት ሚሊዮን የክትባት መድኃኒት ጎረቤቶችን፣ ወዳጆችን፣ ወይም ቀውስ የገጠማቸው ሀገሮችን ላካተቱ ነፍስ ወከፍ ሀገሮች ይሰጣል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር እስከ ሰኔ ወር ማብቂያ ባለው ጊዜ ውስጥ 80 ሚሊዮን የክትባት መጠን ለማቅረብ ቃል ገብታለች። የዋይት ሀውስ የኮቪድ-19 ጉዳይ አስተባባሪ ጄፍ ዜንስ ይህ ማንኛውም ሀገር ለመስጠት ቃል ከገባው የክትባት መድኃኒት አምስት እጥፍ ይሆናል። 80 ሚሊዮን የሚሆነው ክትባት መድኃኒት ደግሞ በያዝነው ወር ማብቂያ ላይ በዩናይትድ ስቴትስ ከሚመረተው አጠቃላይ ክትባት 13 ከመቶ ይሆናል። ሰማኒያ ሚሊዮን የሚሆን የክትባት መድኃኒት ብዙ የሚረዳ ቢሆንም ጠበብት እንደሚሉት ዓለም አቀፉን ወረርሽኝ ለማቆጣጠር ገና በቢሊዮኖች የሚቆጠር ክትባት መድኃኒት ያስፈልጋል። ዊልያም ሞስ የተባሉ በጆንስ ሆፕኪንስ ዩኒቨርሲቲ የሚያስተምረው ፕሮፌሰር ሰማኒያ ሚሊዮን የክትባት መድኃኒት መለገሱ ተገቢ ቢሆንም ለዓለም ከሚያስፈልገው አንጻር ሲታይ ይምንት ነው ብለዋል። ከግማሽ በላይ የሚሆን የዩናይትድ ስቴትስ ህዝብ ተከትቧል። በዓለም አቀፍ ደረጃ ሲታይ ግን የኮቪድ-19 ክትባት እኩል ተደራሽነት እንደሌለ ተገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም በዓለም ደረጃ የተከተቡት ሰዎች ቁጥር 1.8 ቢሊዮን ሲሆን ዝቅተኛ ገቢ ባላቸው አገሮች ግን 0.4 ከመቶ ብቻ ናቸው የተከተቡት። ይህ ከሞራል ከወረርሽኝ መከላከልና ከኢኮኖሚ አንጻር ተቀባይነት የለውም። ሀብታም ሀገሮች የክትባቱን ልገሳ ማፋጠን እንዳለባቸውና በዓለም ዙሪያ የክትባት መድኃኒቱን የማምረት ብቃት እንዲኖር እንዲረዱ ጠበብት ያስገነዝባሉ። መዳነችን ለዘገባው አመሰግናለሁ። ኮቪድ-19 ዜናዎች ላይ እንቆያለን። የጣሊያን መንግስት በሀገሩ ያለው ሰው በሙሉ ህጋዊ ፈቃድ ይኑረው የማይኑረው፣ የኮቪድ-19 ክትባት የመከተብ መብት አለው ቢልም በሀገሪቱ የሚገኙ ፍልሰተኞች ግን እየተከተቡ አለመሆኑን ዘ ኒውዮርክ ታይምስ ጋዜጣ ዘገበ። በዘገባው መሰረት የክትባት ቀጠሮው ለመያዝ የማህበራዊ ዋስትና ቁጥር ማሳየት ያስፈልጋል። ይሁን እንጂ በሀገሪቱ ካሉት ሀያ ክፍላተ ሀገር ውስጥ ብዙ መቶ ሺህ ስደተኞች የተሰጣቸውን ጊዜያዊ የማህበራዊ ኑሮ ዋስትና መለያ ቁጥር የሚቀበሉት ሶስቱ ብቻ መሆናቸውን የኒውዮርክ ታይምስ ጋዜጣው ዘገባ አመልክቷል። በሌላ ዜና ቻይና በዚሁ የአውሮፓ አመት ውስጥ ከ1.4 ቢሊዮኑ ህዝቧ 80 ከመቶውን ክትባት ለመከተብ ተስፋ እንደምታደርግ አስታወቀች። በአሶሲየትድ ፕሬስ ዘገባ መሰረት እስካለፈው ረቡዕ ድረስ 704 ሚሊዮን ክትባቶች ስራ ላይ አውላለች ቻይና። ከዚህ ውስጥ አብዛኛው ክትባት የተሰጠው ባለፈው የአውሮፓ ግንቦት ወር ውስጥ ሲሆን በአሁኑ ወቅት ቻይና በቀን 19 ሚሊዮን ብልቃጥ ክትባቶችን እየሰጠች መሆኗን አሶሺዬትድ ፕሬስ ገልጿል። በንጽጽር ዩናይትድ ስቴትስ የክትባት ዘመቻዋ ከምንጊዜውም ተጠናክሮ በነበረበት ባለፈው ሚያዝያ ወር በቀን ስትሰጥ የነበረው ግፋ ቢል 3 ነጥብ አራት ሚሊዮን ክትባት እንደሆነ አመልክቷል። ቻይና የክትባት መረጃዎቿን ይፋ ስለማታደርግ ምን ያህል ሰው ሙሉ በሙሉ ክትባቱን ወስዶ እንዳጠናቀቀ የሚታወቅ ነገር የለም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፈረንሳይ በዘጠኝ ወር ጊዜ ውስጥ ሁለተኛ መፈንቅለ መንግስት ከተካሄደባት ከማሊ ኃይሎች ጋር የምታካሂደውን የጋራ ወታደራዊ እንቅስቃሴ ማቆሟን አስታወቀች። በስረስልጣኑን የተቆጣጠረው ወታደራዊው አካል ለሲቪላዊ አስተዳደር እንዲያስረክብ በዓለም አቀፍ ደረጃ ግፊቱ በርትቶ ቀጥሏል። ፈረንሳይ እርምጃውን የወሰደችው የፊተኛውን መፈንቅለ መንግስት የመሩት የማሊ የጦር ሰራዊት ኮሎኔል አሲሚ ጎይታ ባለፈው ሳምንት ሲቪሎቹን የሽግግር ፕሬዝደንቱን እና ጠቅላይ ሚኒስትሩን ከስልጣን ማስወገዳቸውን ተከትሎ ነው። እርምጃው በዲፕሎማሲያዊ ማህበረሰብ ዘንድ ውግዘት ያቀጣጠለ ሲሆን ዩናይትድ ስቴትስ ለማሊ የምትሰጠውን የጸጥታ ድጋፍ አቁማለች። የአፍሪካ ሕብረትና የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኤኮዋስም ማሊን ከአባልነት አግደዋታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። Kontext ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 27 2013 ዓ ም ዝግጅታችን ነው። የምርጫ ክርክር በዝግጅት አይነቱ የመጀመሪያ ምርጫ ቦርድ በአንድ ሰው ሊቆሙ መዋቅረው አይደለም። አንድ ሰው እዛ ቦታ ስላለ ነው። ምርጫ ቦርድ እንደው እንዲያደርግልን እንዲያደርግልን የሚለው ምጽግና ያለፉት ሶስት ዓመታቶች የሰራውን የስራ ሪፖርት ነው እያቀረበ ያለው እንጂ በቀጣይ አምስት ዓመታት ለህዝቡ ሊያቀርብ ያቀደውን አማራጭ የፖሊሲ ሀሳብ አይደለም የነገረን። ለም ደግሞ እርስ በእርሳችሁ ስትጠያየቁ፣ እርስ በእርሳችሁ ስትከራከሩ ማየት ይናፍቃል እንጂ ገዢው ፓርቲ ላይ ብቻ በብሶት የተወለደ ሳይሆን በብስለት የተወለደ ሀሳብ እንድታነሱ እሱንም መስማት ናፍቃ። ተቋማቶቹ ትናንት የነበረውን ህይወታችን በምን መልኩ ኢምፓክት ያደረጉት ነው? እንዲ ከሶስት ዓመት በፊት የነበረኝ ደህንነት ከዚህ የተሻለ ነበር። የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን አንድ ላይ ካከራከረበት ዝግጅት የተቀነጨበ ነው። ክፍል ሁለት መሰናዶን በምርጫ 2013 ሰዓታችን ላይ ታዳምጡታላችሁ ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ በተጨማሪም ከሰኞ እስከ አርባ አህዱ ራዲዮ 94.3 ላይ እንገኛለን አሁን ወደ ዕለቱ አብይ ርዕስ እንለፍ የኢትዮጵያ መከላከያ ሰራዊት የቀድሞ ጠቅላይ ታማዦር ሹም ሰዓረ መኮንን እና በሜጀር ጀኔራል ገዛይ አበራ በተከሰሱት የአስር አለቃ መሳፍንት ጥጋቡ ላይ ከፍተኛ ፍርድ ቤት የጥፋተኝነት ብይን ሰጥቷል። በኤታ ማዦር ሹሙና በሜጀር ጀነራል አበራ ላይ ሰኔ 15 2011 ዓ ም ከተፈጸመው ግድያ ጋር በተያያዘ በ10 አለቃ መሳፍን ጥጋቡ ላይ የተመሰረተውን ክስ ሲመረምር የቆየው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ የጥፋተኝነት ብይኑን ያሳለፈው በተሰየሙት ዳኞች ሙሉ ድምጽ እንደሆነ ታውቋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምጽ ራዲዮ በሰጡት ቃል ደንበኛቸው የተከሰሱት ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽመዋል በሚል እንደሆነ ጠቁመው ከሁለተኛ እስከ አስራ ሶስተኛ የነበሩትን ክሶች መንግስት ቀደም ሲል አንስቶ የአስር አለቃ መሳፍት ግን መቀጠሉን ገልጸዋል። መስፍን አራጌ ዝርዝሩን ያስደምጠናል። ሰኔ 15 ቀን 2011 ዓ ም በተፈጸመው የቀድሞ ጠቅላይ ታማዦር ሹም ሰዓረ መኮንንና ሜጀር ጄኔራል ገዛኢ አበራ ግድያ የተጠረጠሩትን አስር አለቃ መሳፍንት ጥቃቡ ክስ ሲመረምር የቆየው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ተከሳሹ ላይ በሙሉ ድምጽ የጥፋተኝነት ፍርድ አሳልፈዋል። የተከሳሹ ጠበቃ ቃለ ክርስቶስ ጌትነት ለአሜሪካ ድምፅ ሬዲዮ እንዳስታወቁት ደንበኛቸው ህገ መንግስታዊ ስርዓቱን ለመለወጥ ወንጀል ፈጽሟል በሚል ነው የተከሰሱት። ቀርቦ የነበረው ክስ የወንጀል ህጉን ሁለት ሰላሳ ስምንት ንዑስ ቁጥር ሁለትን በመተላለፍ የአማራ ክልልን እና የፌዴራል መንግስቱን ህገ መንግስታዊ ስርዓቱን ለመለወጥ በማሰብ በህገ ወጥ መልኩ ወንጀል ፈጽሟል በማለት ከሌሎች አስራ ሶስት ተከሳሾች ጋር ነው ክስ ቀርቦባቸው የነበረው። መንግስት በሂደት ከሁለተኛ እስከ አስራ ሶስተኛ ያሉትን ተከሳሾች ክስ አንስቶ የአስር አለቃ መሳፍንትን ግን እንደቀጠል አብራርተዋል። ክሱ ሂደት የሚለው ተከሳሹ ይህን ህገ መንግስታዊ ስርዓቱን በሀይል ለመናድ ካሰቡት ከእነ አስራ አምስት ሁለት አስራ አምስት አመት ከጄኔራል አሳምነው ሕጌ በተሰጠው ተልእኮ መሰረት ጠቅላይ ተማዦር ሽሙንና ጓደኛቸውን ገድለዋል። የእሱ ተሳትፎ ይህ ነው፣ ቀደም ያለ ዝግጅትም ነበረው የሚል ክስ ነው አቃቢ ግሱ ለይቶ ያቀረበው። በምርመራና ክስ ሂደቱ ላይ ቅሬታ እንዳላቸው ጠበቃ ቃለ ክርስቶስ ገልጸዋል። ምርመራ ሂደቱም ቢሆን አጠቃላይ የክስ ሂደቱ ላይ ብዙ የስነስርዓታዊ ግድፈቶች አሉበት ብለን ነው የምናምነው። ይኸውም ሌሎች ተከሳሾች ላይ ክስ ሲነሳ የእሱ ለብቻ መቀጠል አለበት፣ የእሱ ተነጥሎ መቅረብ አለበት የሚል መቆሚያ አቅርበን ነበር። እሱ ታለፈ። ከዛ በኋላ ደግሞ የምስክር አሰማሙ ሂደትም እንዲሁ ህገ መንግስታዊ ያልሆነ እና ስነስርዓታዊ ያልሆነ ነው ብለን ነው የምናምነው። ይኸውም አገሪቱ ላይ የኮሮና ቫይረስ ወረርሽኝ ተከስቶ በዚህ ሂደት ላይ ያለ ሁሉም መዝገቦች ቀጠሮ ላይ ነው የነበሩትኝ። ነገር ግን ይሄ ቀርቶ ቀኑን ኤግዛክትሊ ባላስታውስም ምስክር ለመሰማት ተቀጥሮ የነበረው የአርቲስት ሀጫሉ ሁንዴሳ ግድያ ተፈጸመ። ከዛ በኋላ አንድ ቀን አለፈና ከህግ ውጭ ተከሳሹ ማረሚያ ቤት ሆኑ በፕላዝማ ምስክር እንዲሰማን የተደረገው። ይህ ደግሞ ከደንበኛቸው ጋር ለመነጋገር እና ለመመካከር እንዲሁም መስቀለኛ ጥያቄዎችን ለማቅረብ እንቅፋት ፈጥሮብን ነበር ብለዋል። የኢትዮጵያ ምክትል ጠቅላይ አቃቢ ህግ ፍቃዱ ጸጋ ግን ቴክኖሎጂን ለመጠቀም ምክክር ተደርጎበታል ባይ ናቸው። እንግዲህ አሁን በፍርድ ቤት ሂደት የምስክር አሰማሙ ምን መሆን አለበት የሚለው ክርክር ተደርጎ በፍርድ ቤቱም በፕላዝማም ጭምር አቃቢ ህግም እንዲወጣ ማማከር ያለባቸው ገር እንዲያማክር እድል አመቻችቶ በቂ እድል ተጠቅሞ ነው። የአቃቤ ህግ ምስክሮችም ሲሰሙ ምስክርነት እንዲሰማ የተደረገው በልዩ ሁኔታም እንዲያገኟቸው እንደተመቻችቶላቸው ነው እና ከማቆ ድረስ ኢቨን ከተከሳሽ ጋር የመመካከሪያ ጊዜ ጭምር ተሰጥቷቸው ነው። በችሎት ሂደት ላይ ፕላዝማ የችሎት ማስቻያ ስነስርዓት አይደለም አይፈቀድም የሚል ህግ የለንም ማለት ቴክኖሎጂ መጠቀም ከዘመኑ ጋር መሄድ ነው። በወቅቱም ሪኳይር ያደርግ ነበረ በዛ ሰዓት ኮሮና ላይ ያለ ነው መዝገቡ ደግሞ ያጣ ነው የሀገሪት አማሪዎርሱም ነው ይታወቃል። ስለዚህ በተለየ ትኩረት ሊሰራ የሚገባው ነው የነበረው ነውና የተከሳሽ ራሱን የመከላከል መብቱ ማግባቡ ተጠብቆለት መስቀለኛ ጥያቄ ማቅረብ መብቱ ተጠብቆለት ነው። ጠበቃ ቃለ ክርስቶስ አቃቢ ህግ ደንበኛቸውን ጥፋተኛ የሚያስብል በቂ ምስክር አላቀረበም ይላሉ። መከላከያ ሂደትን እርግጥ ይቀረቡልን ብለናቸው የነበሩ ሰፊ ማስረጃዎች ነበሩ። ከቴሌ መገልበጥ አለበት ብለን በተለይ አንድ ምስክር ብሽን ተሰጥቶኛን እሱ መለመለኝ የሚል በነገራችን ላይ የባህር ዳሩንና የአማራ ክልሉ ለማገናኘት በተሄደበት መንገድ ባህር ዳር አስራ ሰባት ሰው ሞቷን የሚል ክሱ ላይ ያለ ማን ምን ሞተ አካባቢ አንድም ማስረጃ አላቀረበም። አጠቃላይ የባህር ዳሩንና የዚህ አዲስ አበባ ተፈጸመ የተባለውን ለማገናኘት አንድ ምስክር ብቻ ነው። በዚህ ጉዳይ ላይ የቀረቡ ሌሎቹ ድርጊቱ ሲፈጸም አየን የሚሉ ናቸው። የአካባቢ ግን ምስክር ያው መሀል ላይ ያን ቀን የተፈጸመውን ነገር የሚያስረዱ ናቸው። እና ይሄው ምስክር ደግሞ እንዲቀርብም ጠይቀን ነበር። መከላከያ በዲስፕሊን ተቋሙ ተባሯን የሚል ነው የነገረን። በአንጻሩ ምክትል ጠቅላይ አቃቢ ህግ ፍቃዱ የመስካሪ ቁጥር ሳይሆን የተመሰከረው ጭብጥ ነው ወሳኙ ነገር ሲሉ ይመልሳሉ። የምስክር ቁጥር አምስት ስድስት አስር መሆኑ አይደለም ምንድን የተመሰከረው ነው ዋናው ስለዚህ፣ በአግባቡ የቀረበው ምስክር አስረድቷል። እንደዚህ አይነት ወንጀሎች በሚስጥር የሚፈጸሙ ሲሆኑ አየ በብዙ ቁጥር ያሉ ምስክሮች ላይ መረጃ የሚገኝበት እነሱ ሁሉ መጥቶ የሚመሰክሩበት አይደለምና የወንጀል ድርጊቱ ታስበውበት ታቅደውበት የተፈጸመ ከመሆኑ አንጻር ፀሐይ እንዲሞቀው የማድረግ ስራ አይሰራም። በሚስጥር የሚሰራ ነው ወንጀል ነው። ከወንጀልም ደግሞ ሀገራዊ ማፍረት መንግስታዊ ስልጣንን ባልተገባ መንገድ ለመያዝ መሞከር ስለሆነ በጣም በጥንቃቄ ነው የሚደረገው። ግን ያ የቀረበው ምስክር የመሰከረው የምስክርነት ይዘት እና የምስክሩ ማንነት ከጉዳዩ ጋር የሚችለው ግንኙነት ፍርድ ቤት ዝመዝ ነው። ይህ ተከሳሹ የጤና ሁኔታ ሂደቱን ውስብስብ አድርጎት መቆየቱን ነው የገለጹት ጠበቃ ቃለ ክርስቶስ። በሌላ በኩል ደግሞ ተከሳሹ የነበረበትኝ የጤና ሁኔታ በአቃቤ ሕግ በኩል የቀረቡ ምስክሮች የሚያስረዱተኝ ራሱን ለማጥፋት ሞክሯን የሚል ነው እና በአንገቱ በኩል ጥይት ወጥቶ በአንድ አይኑና አንጎሉ በኩል ጥይት የወጣ ስለሆነ አሁንም ክፍተት ያሳያን እና ክርክሩ ከተጀመረ በኋላ በሂደት መሻሻል የማስታወስ ነገሮች ጨምሯን። በዚህ ሁሉ ሂደት ራሱን ለመከላከል የሚያስችሉ ሌሎች ነገሮችን ለማቅረብ ያለበት የጤና ሁኔታ ለእኛም በጣም በከፍተኛ ሁኔታ አዳጋች ሆኖብን ነው የቆየው። ለምሳሌ በፕላዝማ ሱዛ ሆኖ መናገርም በሂደት ቀስ እያለ ነው መውጣት የሚችለው አሁን ኦፍኮርስ፣ በደንብ መናገር ይችላል። በተወሰነ ደረጃ እንደዛም መሆኑ ያ ሁሉ ችግር ስለነበረበት በፕላዝማ ክርክሩ እሱ ከማረሚያ ቤት ሆኖ እኛ ከዚህ ሆነን መስቀለኛ ስንጠይቅ እሱ በፕላዝማ እስቲ ጥያቄ ካለ ሲባል ያንን አልቻለም። ምክትል ጠቅላይ አቃቤ ሕግ ፈቃዱ እንደሚለው ተከሳሹ ወንጀሉን ለመፈጸሙ የሚያስረዱ በቂ የሰውና የሰነድ ማስረጃዎች ቀርበዋል። ተከሳሽ ግድያውን ስለመፈጸሙ ማስረጃዎችን አቅርበናል። ተገቢ የሆኑ ማስረጃዎች ከተከሳሽ የእምነት ቃል ጀምሮ ተከሳሽ በወቅቱ ወንጀሉ ስለመፈጸሙ በተለይ ከጀነራል ሰዓረ ባለቤት ጀምሮ ምስክሮች አሉ፣ ቀጥታ ያሉ ምስክሮች። በወቅቱ ወንጀሉን ከፈጸሙ በኋላም ለማምለጥ ተኩሶች መፈጸሙ ተኩሶ መያዙን የሚያስረዱ የቀጥታም የአካባቢ ምስክሮች አሉ። በሰነድ ማስረጃ ከተከሳሽ ከተኮሶ መሳሪያ እልፈቱ ስለመመረሱ የሚያስረዱ ማስረጃዎች አቅርበናል። የፎረንሲክ ማስረጃዎች። ስለዚህ ፍርድ ቤቱ ይህን ተመልክተው ነው እንዲከላከል ብዬ ነው የሰጠው። መከላከያ ምስክሮቹ ይህንን የአቃቤ ሕግን ማስረጃ ማስተባበል ባለመቻላቸው ጥፋተኛ ተብሏል። ጠበቃ ቃለ ክርስቶስም ፍርድ ቤቱ በደንበኛቸው ላይ የጥፋተኝነት ውሳኔ ቢወሰንም መከላከያዎችን አቅርበው መከራከራቸውን አስረድተዋል። የጦር መሳሪያ ምርመራዎቹን በሚመለከት የህግ ክርክሮች አቅርበን እነሱ ላይ የፎረንሲክ ምርመራውን እንዲሁም ደግሞ የአውቶፕሲ ሪፖርቱን የሟቾችን አሟሟት አቅጣጫ፣ የጥይቶችን በሚመለከት መከላከያ አቅርበን ተከላክለናን ብለን ነው የምናስበው። የሆነ ሆኖ ፍርድ ቤቱ የግራቀኛችን ማስረጃ ከመርምሮ በተከሰሰበት ድንጋጌ ስር ጥፋተኛ ነው በማለት ወስኗል። ለሚቀጥለው አስራ አንድ በተከሳሹ ላይ ባለፈው አመት ምስክር አሰምተው ፍርድ ቤቱ እንዲከራከር ብይን መስጠቱን የሚያስታውሱት የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ፈቃዱ ክስ ከመሰረቱ በኋላ በኮቪድ ወረርሽኝ ምክንያት መጠነኛ ያሉት መጓተት ተከስቶ እንደነበር ጠቁመዋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየት ለመቀበል ሰኔ 11 ቀን 2013 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን የተከሳሹ ጠበቃዎች ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በዝግጅት ላይ መሆናቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ በኢትዮጵያ ላይ የጣለችውን የቪዛ እገዳና ሌሎች ማዕቀቦችን ተመልሳ እንድትገመግም የአማራ ክልል አረጋውያን ማህበር፣ የአማራ ክልል ሽምግልና ማህበር እንዲሁም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ቅርንጫፍ በጋራ በሰጡት መግለጫ ጠየቁ። የአገር ሽማግሌዎቹ በአማራ ህዝብ ላይ ለዘመናት የመብት ጥሰት ሲፈጸም አሜሪካ ጣልቃ ሳትገባ መቆየቷ እንዳሳዘናቸውም ገልጸዋል። ዝርዝር መግለጫውን የተከታተለችው አስቴር ምስጋናው በተከታዩ ዘገባዋ ትዳስሰዋለች። የኢትዮጵያ ፌዴራል መንግስት በሰሜኑ የሀገሪቱ ክፍል ያካሄደው ወታደራዊ ዘመቻ የተሳሳተ ትርጉም ተሰጥቶታል ባይ ናቸው የሀገር ሽማግሌዎቹ። ይህም አሜሪካ የተሳሳተ አቋም እንድትይዝ አድርጓታል ያሉት የሀገር ሽማግሌዎቹ በአማራ ህዝብ ላይ ለዘመናት የመብት ጥሰት ሲፈጸም አሜሪካ ጣልቃ ሳትገባ መቆይቷንም አስታውሰዋል። ይህም እንዳሳዘናቸው ገልጸዋል። እናም ማህበራቱ በዚሁ መግለጫ አሜሪካ በኢትዮጵያ ወቅታዊ ሁኔታ ላይ ባላት የተሳሳተ ግንዛቤ የተሳሳቱ እቀባዎችን አውጥታለች ብለዋል። ይህንንም መለስ ብላ እንድትገመግም ጠይቀዋል። ዩናይትድ ስቴትስ በኢትዮጵያ ላይ የጣለችው የቪዛ እገዳ በትግራይ ክልል ካለው የሰብአዊ መብት ጥሰት ጋር የተያያዘ ነው። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላትን ለማቆምና ለፖለቲካዊ ቀውስም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አለመራመዳቸውን ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ አመልክተዋል። የአማራ ክልል የሽምግልና ማህበር ፕሬዚዳንት ሊቀ ኅሩያን በላይ መኮንን ግን አሜሪካ የጣለችውን ማዕቀብ እንደገና ማጤን እንዳለባት ነው የጠየቁት። አዲሱ ፕሬዚዳንት ጆ ባይደን በዚህ ወቅት የወሰዱት የማዕቀብ እርምጃ ተገቢ አይደለም ሰብአዊ መብት ለማስከበር ከታሰበ የአሜሪካ መንግስት ሰብአዊ ክብር ለመጠበቅ ከፈለገ እኛ አሁን በእርስ በርስ ግጭት ውስጥ ነው ነበር። ትግራይና አማራ እንዲህ የተገመደ አንድ ህዝብ ነው። ፖለቲከኞች ሊያጣሉን ቢፈልጉም ህዝቡ ውስጥ ከመቼም የማይለያይ ነው። ወንድሞቻችን የሞቱ የሚል ማንም አንዳችን የእኛ ወንድሞች ሞተዋል ከበደኖ ጀምሮ እና ይህንን ፍትሃዊ ባልሆነ መንገድ ሊያሳድሩብንን የፈለጉትን ተጽዕኖ ያቁሙልን ነው ጥያቄያችን፣ ዛሬ የተሰበሰብንበት፣ የአሜሪካ መንግስት ያጤንልን ይሄንን። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ቅርንጫፍ አስተባባሪ አቶ ጌቱ ደሴ በበኩላቸው የተጣለው ማዕቀብ ሙሉ በሙሉ ስህተት በመሆኑ አሜሪካ ልትገመግመው ይገባል ብለዋል። አሜሪካ የሰብአዊ መብት ጥሰት ካሳሰባት በአማራ ህዝብ ላይ ዘመናትን የፈጀው ጭፍጨፋ ሲካሄድ ጣልቃ መግባት ነበረባት ብለዋል። ስንት አማራ ሰላሳ ዓመት ሙሉ በየገደሉ ከነነፍሱ የተወረወረ ከፍተኛ የሆነ ደባ በአማራ ላይ ሲሰራ ይህም መሆኑን እንኳ አጣርተው አውቁ። የሀገር ሽማግሌዎቹ በአሁኑ ሰዓት ህዝቡ አንድነቱን እንዲጠብቅ ጥሪ ያቀርበዋል። ሁላችንም ለዚች ሀገር አንድነት የአንድነታችን መለያና አርማ የሆነው ወይም ሁለተኛው ደግሞ ድላችን የህዳሴ ግድባችን ለማስጨረስ በምንም ይሁን በምን ቆልሾ ይኖራል፣ መኮራረፍ ይኖራል። አንድ እንሁን። ወጣቱም አንድ ሆኖ፣ ፖለቲከኞችም የየራሳቸውን አጀንዳ ይዘው ለምርጫቸው የራሳቸውን ስራ ይስሩ። ምርጫው በሰላም እንዲጠናቀቅ ይስሩ። የተሸነፈ አሜን ብሎ እንዲቀበል ካሁኑ ይዘጋጁ እና ይህችን ሀገር ለማስቀጠል ይህችን ሀገር ማስቀጠል ማለት ደግሞ ከድህነት መውጣት ነው። ኢትዮጵያ እየደረሰባት ያለው በደል ይሄ ነው። ስለዚህ ይሄንን በደል በጋራ ድምፅ እናንተም ተባበሩን እና እናሰማ ማለት ይችላል። ስለዚህ ምሁራኖቻችን የድርሻቸውን ከተወጡ፣ እንደነዚህ አይነት አባቶች ደግሞ ይሄው የጀመሩትን ነገር ካስቀጠሉ፣ ወጣቱ ይሄንን ተከትሎ ደግሞ ከሰራ በተለየኛ ሀገር የውስጥ ችግር በምን ላይ ነው? አሁን በምን ሁኔታ ላይ ነው ያለ ስንል፣ በዘር ላይ በብሔር፣ በሃይማኖት፣ በምን ላይ የተመሰረተ ሆኖ ነው የምናገኘው። ስለዚህ ይሄ የዘር ፖለቲካ የትም ስላላደረሰን ቆም ብለን አንዴ መመካከር መቻል አለብን። ፖለቲከኛውም ለስልጣን መወዳደር የሚችለች ሀገር ስትኖር ነው። ስለዚህ ይሄ በሌለበት በባዶ ላይ ምንም ማድረግ ስለማንችል ይህን በዘር የተከፋፈለ አስተሳሰብ በአንድነት መቃኘት መቻል አለብን የሚል ሀሳብ አለ። አሜሪካ ሰሞኑን በትግራይ ክልል ቀጥሏል ያለችውን የሰብአዊ መብት ጥሰትን ተከትሎ በኢትዮጵያ ባለስልጣናት ላይ የቪዛ እገዳና ሌሎች ማዕቀቦችን ይፋ ማድረጓ ይታወሳል። ማዕቀቡ የአማራ ክልልንም በተናጠል ጭምር ይመለከታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣኖች እንዲሁም በአማራ ክልል ኃይሎችና በህወሓት አባላት ላይ የቪዛ ማዕቀብ መጣሉን በተመለከተ ከሁለት ሳምንት በፊት ባወጣው መግለጫ ማዕቀቡ መጣል ያስፈለገበትን ምክንያት ሲገልጹ ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ብለዋል። ትግራይ ውስጥ ያሉ ሰዎች በመካሄድ ላይ ባለው የሰብአዊ መብቶች ጥሰት፣ ጥቃትና በደሎች እየተሰቃዩ ነው። በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታደጉ እንዲታገዱ ተደርገዋል ብለዋል። ብሊንከን፣ አክለው ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራዩ ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት ይህ ነው የሚባል ምንም ዓይነት እርምጃ አለመወሰዱንም ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችና ሌሎች የሰብአዊ መብቶች ጥሰትና በደሎችን እጅግ አጥብቃ ታወግዛለች። ትግራይ ውስጥ የውጭ ኃይሎች የውሃ ምንጮች፣ ሆስፒታሎችና የሕክምና ተቋማትንም ጨምሮ የወደሙት ሰላማዊ ዜጎች ንብረቶችም እኩል አሳዝነዋል ብለዋል። የኢትዮጵያ መንግስት በሰብአዊ መብቱ ጥሰቶችና ጥቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን የኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮችን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪም አቅርበው ነበር። በክልሉ የሚካሄደው ግጭትና ጠባጫሪነት በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ ሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። ትግራይ ውስጥ ለተፈጠረው ቀውስ መፍትሄነት የቀረቡት አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ከ ከዩናይትድ ስቴትስም ሆነ ሌሎች ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ማወቅ ይኖርባቸዋል ያሉት ብሊንከን፣ ሌሎች መንግስታትም ይህንን እርምጃዎችን እንዲደግፉ ጥሪያችንን እናቀርባለን ማለታቸውን መዘገባችን ይታወሳል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛው አገልግሎት ነው። ወደ ተከታዩ ዘገባችን እንለፍ። የአምቦ ዩኒቨርሲቲ ኮቪድ-19 ምርመራ ማዕከል ከሚያደርጋቸው ምርመራ መካከል ከ30 እስከ 40 በሚሆኑት በመቶ የሚሆኑት በወረርሽኙ መያዛቸውን እንደሚያመለክት ማዕከሉ አስታወቀ። በሌላ በኩል የጉደር ሆስፒታል ኮቪድ-19 ሕክምና ማዕከል ውስጥ ከነበሩ ታካሚዎች ከአንዱ ውጭ ሌሎቹ ተሽሏቸው እንደወጡ የማዕከሉ አስተባባሪ አስታውቀዋል። ሁለቱም አስተባባሪዎች የወረርሽኙ ስርጭት ለመግታት አሁንም ጥንቃቄው መቀጠል አለበት ብሏል ተናግረዋል። ከበሽታው ድነው ወደ ቤታቸው የተመለሱ አንድ የአምቦ ከተማ ነዋሪም ኮቪድ-19 አስከፊ በሽታ ስለሆነ ሕብረተሰቡ ጥንቃቄ እንዳይለየው እመክራለሁ ሲሉ መልእክት አስተላልፈዋል። ናኮር መልካ ተጨማሪ ዘገባ አለው። አቶ ጎንፋ ጎታ ይባላሉ። የአምቦ ከተማ ነዋሪው የ77 ዓመት ዕድሜ ባለጸጋ መሆናቸውን በመግለጽ በኮቪድ-19 ተይዘው ለሀያ ቀናት በጉደር ሆስፒታል በተደረገላቸው ሕክምና ተሽሏቸው ለቤታቸው መብቃታቸውን ገልጸዋል። በሽታው አስከፊ በመሆኑ ሕብረተሰቡ ጥንቃቄ እንዳይለየው ሲሉ ከራሳቸው ተሞክሮ በመነሳት ይመክራሉ። ወደ ወረርሽኙ ድጋሚ ሊይዘኝ ይችላል ብዬ በመስጋት ከቤት እየወጣሁ አይደለም። እስካሁን ድረስ ባየሁት ግን የአፍና አፍንጫ መሸፈኛ አድርጎ የሚሄድ ብዙም አይታይም። ጥንቃቄው በጣም ይጎላል። ኮሮና እንደኔ ከያዛቸው በሽታው አስከፊ ነው። ጉዳቱም ከመጠን በላይ ነው። በታመምኩበት ጊዜ ለሀያ ቀናት እጄም እግሬም አይንቀሳቀስም ነበር በሆስፒታሉ ሐኪሞች ድጋፍና ክትትል ተሽሎኝ አሁን ወጥቻለሁ። በአሁኑ ጊዜም ቤተሰቦቼ እና በአካባቢ የሚገኙ ሰዎች ራሳቸውን ከኮቪድ እንዲጠብቁ እየመከርኳቸው እገኛለው። ብለዋል። የጉደር ሆስፒታል ኮቪድ-19 ሕክምና ማዕከል ውስጥ ከነበሩ ታካሚዎች ከአንዱ ውጭ ሌሎቹ ተስሏቸው እንደወጡ የማዕከሉ አስተባባሪ አስታውቀዋል። ባለፈው አንድ ዓመት ውስጥም ለኮቪድ-19 ሕክምና ወደ ማዕከላቸው ከመጡ ታካሚዎች መካከል የሀያ ስምንቱ ህይወት ማለፉንም አክለው ገልጸዋል። የማዕከሉ አስተባባሪ ዶክተር ናውም ተሾመ የህክምና ማዕከል አሁን አንድ ሰው ብቻ ነው ህክምና ላይ ያለው። በዚህ ሳምንት ታካሚዎች ወደኛ እየመጣ አይደለም እና ምክንያቱ ይሄ ነው ተብሎ ባይታወቅም የህሙማን ቁጥር ወደኛ የሚመጡ ቁጥሩ በጣም ቀንሷል ማለት ነው። በዚህ ሳምንት አንድ ሰው ብቻ ነው በኛ ህክምና ማዕከል የሚገኘው እሱም በጥሩ ሁኔታ ላይ ነው የሚገኘው እና አጠቃላይ እስካሁን ድረስ ሶስት መቶ ስልሳ ስድስት ታካሚዎችን ተቀብለን የህክምና አገልግሎት ሰጠናል። ከእነዚህ ሰዎች ሀያ ስምንት ሰዎች ናቸው ህይወታቸው ያለፈው ማለት ነው እኛ ጋር። ከዛ ውጪ ሁሉም ድነው ወደ ቤቱ ተመልሷል። በሌላ በኩል የአምቦ ዩኒቨርሲቲ ኮቪድ አስራ ዘጠኝ ምርመራ ማዕከል ከሚያደርጋቸው ምርመራዎች መካከል ከሰላሳ እስከ አርባ በመቶ የሚሆኑት በወረርሽኙ መያዛቸውን እንደሚያመለክት ማዕከሉ አስታውቋል። የማዕከሉ አስተባባሪ አቶ ወጊቶ ሲሳ ይህንን ያስረዳሉ። ባለፈው ግንቦት አጋማሽ አካባቢ ሬቱን ስናይ ወደ አምስት ነጥብ አራት አካባቢ ነው። ያ እንግዲህ የአጠቃላይ በካምፔን ጊዜ ወር ኮሚኒቲ ሰርፍላንስ የተሰራን ጨምሮ ነው እና በዘመቻ አሁን ያለው ግን በጣም ፐርሰንቴጁ ከፍ ያለ ነው። ምክንያቱም ከሰርቪስ ከሚሰጠው ማይከል ብቻ ስንመጣ ሳምፕሉ ተጠቃሚዎች ወፍ አካባቢዎች መካከል ስንመጣ ፐርሰንቴጅ ትንሽ ከፍ ያለ ነው። ወደ ሰላሳ አካባቢ ከሰላሳ እስከ አርባ አሁን በፊት በኮሮና ቫይረስ መያዛቸው የተረጋገጡ ሰዎች ሆስፒታል ገብተው አገግመው እስኪወጡ ወይ እስኪሻላቸው እዛ ይቆያሉ። እና አሁን ደግሞ ወደ ሆስፒታል የሚመጡ መረጃዎች ቁጥራቸው አነስተኛ ነው፣ እዛ በመሆን ሕክምና እየተከታተሉ የሚገኙት እና ይሄ ከምን የመነጨ ነው? ምናልባት እንግዲህ አሁን ሕክምና አሰጣጡ ከበፊቱ ትንሽ ተቀይሯል ማለት አብዛኛው ሰው ይያዛል። ያ ግን ከተጠጣሪ ማዕከል ስፔሻሊክ ላይ ህክምና ወደ ህክምና ማዕከል ሄዱት ከተጠረጥሩት መሀል የተያዙት ለምሳሌ አሁን ሰላሳ ፐርሰንት ከተጠጣሪ የመጣውን እዛ ህክምና ማዕከል ወስደህ ማከም ይከብዳል። ለምሳሌ ከአርባ ዘጠኝ ሰው አስራ ስምንት ፖዚቲቭ የሆነበት ኬዝ ነበር። ያን ሁሉ ሰው አስገብቶ እዛ ማቆየቱ ብዙም እንትን የለም። ሰዎቹ ጥንቃቄ እንዲያደርጉ በደንብ ይመከራሉ። ለቤተሰቦቻቸውም ለራሳቸውም ጥንቃቄ ያደርጋሉ። ቢያን በቤታቸው ሆኖ ነው እንዲከታተሉ የባሰባቸው ኢቴንሲቭ የሆነ ኬር የሚያስፈልጋቸው እና ራሳቸውን ማንከባከብ የማይችሉ ጦር ወርዳታ የሚፈልጉትን ነው ወደ ማዕቀል ሚሄዱት እና ቁጥሩ ለዛ ይቀነስ ይመስለኛል። ሁለቱም አስተባባሪዎች የወረርሽኙን ስርጭት ለመግታት አሁንም ጥንቃቄው መቀጠል አለበት ሲሉ አሳስበዋል። ወደ እኛ የሚመጡ የታማሚ ቁጥር ቀንሷል ማለት ኮቪድ ጠፍቷል ወይ የለም ማለት አይደለም። ስለዚህ ህብረተሰባችን ጥንቃቄ በጣም መቀጠል አለበት። እስከ ትናንት ያለው የኢትዮጵያ ጤና ሚኒስቴር በኮቪድ አስራ ዘጠኝ ዙሪያ የሚያወጣው እለታዊ መረጃ እንደሚያሳየው በአጠቃላይ በሀገሪቱ ምርመራ ከተደረገላቸው ከሁለት ሚሊዮን ሰባት መቶ ሰላሳ ሶስት ሺህ በላይ ሰዎች መካከል ከሁለት መቶ ሰባ ሁለት ሺህ ሰዎች በላይ ኮሮና ቫይረስ ተገኝቶባቸዋል። ከእነዚህ መካከል ከአራት ሺህ አንድ መቶ ሰባ በላይ የሚሆኑት ህይወታቸውን አጥተዋል። ሶስት መቶ ሰባ ሰባቱ እስከ ትናንት ድረስ በጽኖ የታመሙ ሲሆኑ ከበሽታው ያገገሙ ደ ደግሞ ከ242 ሺ የላቁ መሆናቸውን የጤና ሚኒስቴር ዕለታዊ መረጃ ያሳያል። እስካሁን ከ1 ሚሊዮን 838 ሺ በላይ የሚሆኑት ደግሞ ክትባቱን እንደተከተቡ ታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ y queñal. ሃሽታግ ቪኦኤ አማህሪክ ብላችሁ ደግሞ በትዊተር ተከተሉን። እንዲሁም ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶቶን ዶት ሚቡ ላይ ታገኙናላችሁ። ከሰኞ እስከ አር በአህዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን መጪውንና ስድስተኛውን የኢትዮጵያ ምርጫ በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። ከዚያ በፊት ግን አንድ ዜና አለን። የአፍሪካ ህብረት ከኢትዮጵያ መንግስት በደረሰው ጥያቄ መሰረት የአጭርና የረዥም ጊዜ የምርጫ ታዛቢዎች ቡድኖችን መላኩን የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ማህመት አስታወቁ። የፊታችን ሰኔ 14 የሚካሄደውን አጠቃላይ ብሔራዊ ምርጫ የሚታዘቡት ከተለያዩ የህብረቱ አባል ሀገሮች የተውጣጡ ስምንት አባላት የሚገኙበት የረዥም ጊዜ ክትትል ቡድን ትላንት ሐሙስና ከትላንት በስቲያ አዲስ አበባ መግባቱን የአፍሪካ ህብረት ዛሬ ባወጣው የፕሬስ መግለጫ አመልክቷል። ቡድኑ በኢትዮጵያ ቆይታው ቁልፍ የሚባሉ የምርጫ ሂደቱ ክፍሎች ላይ ቅኝት እንደሚያደርግና ትንተናም እንደሚሰጥ መግለጫው ጠቁሞ፣ ይህም በተለይ የፖለቲካውን አየር፣ የምርጫውን የህግ ማዕቀፍ፣ የምርጫ ዝግጅቱን ውጤታማነትና ግልጽነት እንዲሁም የአስተዳደርና የመገናኛ ብዙሃን ነጻነትና በመላ ሂደቱ ውስጥ ለተሳትፎ መብቶች መከበር የሚሰጠውን ትኩረት ጨምሮ የዘመቻውን አካሄድ ሁኔታ እንደሚያካትት አስታውቋል። የረዥም ጊዜ ታዛቢ ቡድኖች በሀገሪቱ የተለያዩ አካባቢዎች እንደሚሰማሩ የአፍሪካ ህብረት ጠቁሞ ምርጫው ሊካሄድ ወደ አንድ ሳምንት ሲቀር በርካታ የአጭር ጊዜ ታዛቢ ቡድኖች አዲስ አበባ እንደሚገቡ ገልጿል። ኢትዮጵያ ውስጥ የሚሰማራው የአፍሪካ ህብረት ታዛቢ ተልእኮ በህብረቱ ድንጋጌዎች መሰረት በምርጫው ሂደት ላይ መረጃ የመሰብሰብና የመተንተን መብትና ችሎታ እንዳለው የፕሬስ መግለጫው በተለያዩ ጊዜዎች የወጡ ና የተፈረሙ ውሎችና መግለጫዎችን አጣቅሶ አስታውቋል። አሁን ወደ ምርጫ ዝግጅት እንለፍ። የአሜሪካ ድምጽና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮችን እያስተናገዱ ናቸው። በዚህንን ክርክር በትላንትናው ምሽት የመጀመሪያውን ክፍል አሰምተናችሁ ነበር። ሁለተኛው ክፍል ቀጥሎ ይቀርባል። በዚህ ክፍል እንግዲህ ፓርቲዎች እያንዳንዳቸው ሰባት ሰባት ደቂቃ ይኖራቸዋል። ተፎካካሪ ፓርቲዎቹ ካቀረቧቸው ሀሳቦች ተነስተው የማብራሪያ ሀሳብ የሚያቀርቡበትና አንዱ ሌላውን መነሻ አድርጎ የሚሞግትበትም ነው የሚሆነው። ይህ ክፍል ቀደም ሲል እንዳልኩት ለእያንዳንዱ ፓርቲ ሰባት ደቂቃ ተመድቧል። በዚህ ክፍል ተፎካካሪ ፓርቲዎች አንድ ፓርቲ ሀሳቡን እያቀረበ ከአንድ ጊዜ ላልበለጠ ጊዜ፣ ከ15 ሰከንድ ባነሰ ጊዜ ውስጥ አቋርጠው ሊጠይቁ ወይም የተቃውሞ ሀሳብ ሊያቀርቡ ይችላሉ። ሆኖም ፓርቲውን አቋርጦ የሚያደርጉት ተቃውሞ ጥያቄ ከ15 ሰከንድ መብለጥ የለበትም። ያንን እናስቆማለን። ከርዕሱ ባይወጣም እንመክራለን። በዚህ ርዕስ የመጀመሪያ ተናጋሪ የሚሆነው እናት ፓርቲ ነው። መድረኩን ለርሰ ውስጣለሁ። በድጋሚ አመሰግናለሁ። እንግዲህ የእናት ፓርቲ የአማራጭ የፖሊሲ አማራጭ በተለይ በዴሞክራሲ ተቋማት ግንባታ ምን ይመስላል የሚለውን ዝርዝር ን ማቅረብ ቅድም ወንድሜ የሆኔ እነዚህ ተፎካካሪ ፓርቲዎች እንዲያውም አለቃቀስ ነው የላቸውም ሀሳብ ብለው ነበር እና አሁን እንዲያዳምጡኝ በትዕግስት ጠይቃለሁ። እንግዲህ ይህን ማሻሻያ በተለይ የዲሞክራሲ ተቋማት ግንባታ በምናነሳበት ጊዜ አንድ መሰረት የመጀመሪያው የመጀመሪያው ዋና ኮር ጉዳይ መንግስትና ፓርቲ ፖለቲካ ፓርቲ መለያየት አለባቸው። መንግስት ፓርቲ ፓርቲ መንግስት በሆነበት ሀገር ይሄ አይሳካም፣ እውንም አይሆንም። የመጀመሪያው ኮር ጉዳይ ነው ኢትዮጵያ ውስጥ ይህን ያልተለመደው ቀጣይ መሆን ያለበት እና መለመድ ያለበት እውነተኛ የዲሞክራሲ ስርዓት ለመገንባት ተቋማቱን ደግሞ ህልውናቸውን ይዘው እንዲቆሙ ለማድረግ ያስፈልጋል ነው። ስለዚህ በዚህ ውስጥ የሚሳተፉት ዴሞክራሲ እውን እንዲሆን የሚያደርጉ የዲሞክራሲ ተቋማት እነዚህ እነማን ናቸው ብለን ስናነሳ በእኛ ግምጋሜ፣ በእናት ፓርቲ ግምጋሜ እስካሁን ድረስ በኋላ እየተጠኑ የሚጨመር ነው ወደ አስራ አራት ተቋማትን ጠብሰናል በፖሊሲያችን። ይህ ተቋማት የሚጀምረው ከቤተሰብ ነው። ቤተሰብ አንዱ የዲሞክራሲ ተቋማት ግንባታ መነሻ ነው። ሽን ቤተሰብ ይባላል ተቋም ኢሞሽናል የሰከነ ማክበር ልማዱ የሆነ መከበርን የሚያውቅ ማክበር መከበርን የሚያውቅ ለሀገርና ለወገኑ ዘብ የሚቆም ልጅ ማሳደግ ልጅን መቅረጽ ያለበት ብለን ናምናለ በዚህ የዲሞክራሲ ስ ቢውልኝ ማቀፍ ውስጥ ቤተሰብ መካተት አለበት። በዚህ ላይ ስራ መሰራት አለ ብለን አለብለናምናለን ይህ እስካሁን ድረስ ስለሌለ ሌላኞቹ የሃይማኖትና የእምነት ተቋማት ናቸው። የሃይማኖትና የባህል ተቋማት ባህል የሚናላቸው ከሆነ ይህ አገር በቀል ተቋማት አሉ። እነሱን ማካተት ሃይማኖቱ ደግሞ የሃይማኖት ተቋማት ይህን ድርሻ ወስደው ዲሞክራሲን በአስተማማኝ ሁኔታ በዘላቂነት እንዲገነባ ስራ መሰራት አለበት ብለን እናምናለን። ከእነሱ ጋር በጋራ እንሰራለን። የጋራ የሚያደርገን ነው ጉዳይ። እነሱ ስራ እንዲሰሩ እናደርጋለን። ይህ ደግሞ በፖሊሲ ማዕቀፍ ፍጽሞ እነሱን በምንደጋገፍበት አኳን ይኖረናል ማለት ነው። ሌሎቹ አሁን በጣም ምናልባት እስካሁን ድረስ ያከሸፍናቸው በአንድም በሌላ መንገድ ያከሸፍናቸው ናቸው የትምህርት ተቋማት ናቸው። ትምህርት ተቋማት የዲሞክራሲ መለማመጃ የዲሞክራሲ ኤክሰርሳይ ስናደረግበት ዲሞክራሲን ባይምሮ የያዘ የተለማመደ ኢሊት የሚወጣበት ነው እና እነዚህ ውስጥ በፖሊሲ ማዕቀፍ የዲሞክራሲ ተቋማት ናቸው እና እነሱ በዚህ መካት አለባቸው። ሁለተኛው ላይ የሃይማኖት በሚባልበት ሰዓት ላይ መንግስት ሃይማኖታዊ መሆን ይችላል። መንግስትና ሃይማኖት የተለያዩ አይደለም። እንዴት ነው? ሃይማኖታዊ መንግስት መሰረታለን ማለት ነው። አመሰግናል። እንደዛ ሳይሆን እንግዲህ መንግስትና ሃይማኖት በሀገር ጉዳይ የጋራ አላማ አላቸው። የጋራ የሚያደርጋቸው ጉዳይ አለ። ስለዚህ ዲሞክራሲ መገንባት የመንግስት ድርሻ ብቻ አለ። የሀገር ነው የአገር ነው ስንል እነዚህ ተቋማት ዲሞክራሲን በመገንባት ሂደት ውስጥ የራሳቸውን ድርሻ እንዲወጡ የመደጋገፍና የመተጋገስ ስራ ይሰራል ነው እንጂ መንግስት ሃይማኖት ሃይማኖት መንግስት ሊሆን አይችልም። በኢትዮጵያ ውስጥ ለወደፊ አይችልም ነው እንግዲህ ያለው እውነታ። ይህም አይነት አቋምም የለንም እኛ። ግን ድርሻ አላቸው፣ ሊገለሉ አይገባም። ሀገረ መንግስት የሀገር መንግስት ሲገነባ ትልቅ ድርሻ አላቸው። በተለይ ትውልድ ከመቅረጽ ዲሲፕሊን የሆነ ትውልድ ከመቅረጽ አንጻር ዲሞክራሲያዊ የሆነ ዲሞክራሲ የተለማመደ ትውልድ ከመቅረጽ አንጻር በጣም የማይተካ ሚና አላቸው ብለን እናምናለን። ስለዚህ በዛ ድርሻቸው እንዲወጡ ነው ነገሩ የምናመቻቸው ማለት ነው። ሌሎቹ የፖለቲካ ፓርቲዎች ናቸው። እንግዲህ የመድበለ ፓርቲ ሲስተም ስናስብ እንዲያው እነዚህ ፖለቲካ ፓርቲዎች ለይስሙላ ወይም ደግሞ እንዲያው ዝም ብሎ የሚመጡ አይደሉም። የሚመጡትኝ በትክክል ዲሞክራሲን እንድንለማመድ የዲሞክራሲ ተቋማት በትክክል እንዲገነቡ የሚያደርጉ ሀሳብን መቀበልና መስጠት የሚችል ስርዓት የፖለቲካ ስርዓት መገንባት አለበት። የዳበረ የፖለቲካ ባህል ሊኖረን ይገባል። ሰው እነዚህ የራሳቸው ስራ እንዲሰሩ ይመቻቻል። ነፃ የኢኮኖሚ ተቋማት መገንባት አለበት። ነፃ የኢኮኖሚ ተቋማት በሌለበት እያንዳንዱ የዲሞክራሲ ስርዓት የሚገነባ ተቋም ወይ ዲሞክራሲ እንዲኖር የሚያደርግ ተቋም ጥገኛ ከሆነ በተለይ ከፖለቲካ ፓርቲ ጋር ጥገኛ ከሆነ፣ እነዚህ የሚፈለገው ነገር ስለማያመጣ ነፃ የኢኮኖሚ ተቋማት ያስፈልጋሉ። በተለይ አሁን ለሚጠቅሳቸው ይህ የሰብአዊ መብት ኮሚሽን ለሚባለው፣ እንባ ጠባቂ ተቋም ለሚባለው፣ ስሪክ ማህበራትን፣ ነፃ የሚዲያ ተቋማት፣ የሙያ ማህበር፣ የምርጫ ቦርድ፣ የጸጥታና ደህንነት የፍትህን ተቋማት የጸረ ሙስና ተቋማት እነዚህ ወሳኝ ናቸው። ዋና ብልቶች ናቸው። ስስ ብልቶች ለዴሞክራሲ ተቋማት ግንባታ እነዚህ በፋይናንስ ነፃ ሊሆኑ ይገባል። ይህ ነፃ የኢኮኖሚ ተቋማት መቀንበት አለባት ስንል እነዚህን አሲስት የሚያደርግ ያለምንም ተጽዕኖ፣ ያለምን ጣልቃ ገብነት እነዚህ የሚደግፍ ተቋም መኖር አለበት ማለት ነው። እንግዲህ የሰብአዊ መብት ኮሚሽን አሁን ባለበት ሁኔታ ስንገመግመው ጥሩ ነው፣ ይሻላል፣ መሻሻሎች መጥተዋል። ግን አሁንም አስክሬን ነው የሚቆጠረው ወላላቸው አስከሪ ከመቁጠር የዘለ ሌላ ምን ስራ ያለው? ይህን ያህል ሰው ሞተዋል። እንዳይሞት ሰው ማድረግ አለበት ሰው እንዳይጎዳ ማድረግ አለበት ብለን ስለምናምን ይህ ማደግ አለበት። ሲቪክ ማህበራት የፖለቲካው መዋኛ ሆነዋል። ነፃ ሚዲያ ተቋም አሁን ጅምር ቢኖርም ገና ነው ስቲል። የሙያ ማህበራትም እንዲሁ እስካሁን ድረስ በፍርሃት ውስጥ ነው የነበሩት፣ አልወጡም። የምርጫ ቦርድ በምንመለከትበት ጊዜ ግምገማችን አሁን ያለበት ጉዳይ ያለበት የሪፎርም እንትን እናመሰግንና ግን ይቀረዋል፣ በተለይ በአደረጃጀት በሰው ሀይል ይሄ መዋቅራዊ አሰራሩ ችግር ያለው አሁንም ችግር የገጠምን ስላለ ምናልባት ይህ ማጠናከር ያስፈልጋል። እንግዲህ የጸጥታና ደህንነት የሚባለው እናውቀዋለን። ጸጥታና ደህንነት በፖለቲካ ፓርቲ ስር ነው ያለው። በዚህ ውስጥ መከላከያ የምንባል አሁን መከላከያ በገለልተኛ አካል መመራት አለበት። አንድ ፓርቲ ሊቀመንበር መከላከያ ሊመራው አይገባም። በዚህ ውስጥ አንድ ፓርቲ ሊቀመንበር መከላከያን እየመራ ዲሞክራሲ ስርዓት ይገነባል፣ ነፃ ፍትሐዊ አይነት አሰራር ይመጣ ብሎ ማሰብ አይቻልም። ስለዚህ መከላከያ ተቋም፣ የደህንነት መስሪያ ቤቶች፣ ፖሊስ፣ የፌዴራል ፖሊስ፣ የልዩ ሀይል፣ መደበኛ ፖሊስ፣ ልዩ ሀይል የሚባለው በእኛ አሰራር እኛ ብናሸነፍ ልዩ ሀይል የሚባለ ሰ ላይ ሆን ይችላል ግን እነዚህ ነፃ መሆን አለባቸው። ይህ ፍትህ ተቋማት፣ ጠቅላይ ፍርድ ቤት፣ ጠቅላይ አቃቤ ህግ የሚባሉ እነዚህም ከዚህ በተለይ ከዚህ ከአስፈፃሚው እንትን ነፃ ሆነው በማንኛውም በህግም በአሰራርም በመዋቅርም በዳይሬክትም ዳይሬክት ባለው አሰራር ነፃ መሆን አለባቸው። የጠር ሙስና ተቋሞት እንደዚሁ። ስለዚህ እነዚህ ተቋማት እንዴት ነው የሚሻሻሉት ስንል የማሻሻያ ሂደት አለ። የመጀመሪያው የህግ ማሻሻያ፣ የህግ ማሻሻያ ቅድም እንደተባለው በግጥ የህግ ማሻሻያ ተጀምሯል፣ ተጀምሯል። በተለይ ከዚህ ሰላሳ ሰከንድ ቀርቶሃል። እሺ፣ በተለይ ከዚህ ከጸረ ሽብር ህግ ቦታ ተሻሽሏል፣ ለይስሙላ ግን እውነተኛ አይደለም፣ እውነተኛ አይደለም። መዋቅራዊ መሻሻያ ያስፈልጋቸዋል። መዋቅራቸው ኢንዲፔንደንትሊ በሚቆሙት መልክ መዋቅራዊ መሻሻያ ያስፈልጋቸዋል እናምናለን። በፋይናንስ ነፃ መሆን አለባቸው የሰው ኃይል ኤክስፐርቶቹ ነው እዚህ ላይ መቀመጥ ያለባቸው አገራዊ ፍቅር ያለው ሙያውን የሚያውቅ የገባው የሰለጠነ ኤክስፐርት ፖለቲከኛ ሳይሆን እና በአደረጃጀትም እንዲሁ በጠንካራ አደረጃጀት ላይ መሰረት መቆም አለባቸው እነዚህ ማሻሻዮች ካልተደረጉ አሁን ባለበት ሂደት አይመጡም ለናስባል ሰዓትዎትን ጨርሰዋል። እናመሰግናለን። በመቀጠል እንግዲህ በዚሁ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚለው ርዕሰ ጉዳይ ላይ የማብራሪያና የመሞገቻ ሀሳቡን የሚያቀርበው ብልጽግና ፓርቲ ነው። ሰባት ደቂቃዎት አሁን ይጀምራል። አመሰግናለሁ። እንግዲህ እንደሰማነው ከእናት ፓርቲ እንዴት የሚለው አልተመለሰም። ምንም እንኳን የተናገሯቸውና የዘረዘሯቸው ነገሮች ላይ ሊያስማማ የሚችል ነገር ባይኖርበትም ነገር ግን ያነሷቸውን ሀሳቦች እንዴት ነው የሚያስፈጽሙት የሚለው እንዴት ፓርቲው በደንብ ነው መሰራት ያለበት እንጂ አለበለዚያ ዝም ብሎ ንግግር፣ ዝም ብሎ ምኞት፣ ዝም ብሎ ሀሳብ ሆኖ ነው ያገኘሁት። ሌላ የፋይናንስ ችግር ነው የሚል በተደጋጋሚ ይነሳል። በውኑ የፋይናንስ ችግር ነው ወይ ወይስ እነዚህ ተቋማት ሪሊ የፋይናንስ ችግር አለብን ብለዋል ወይ የሚለው ነገር አብረው መነሳት ያለበት ይመስለኛል። ስለ ሃይማኖት በሚነሳበት ሰዓት ላይ እንግዲህ ይሄ ፓርቲ ነው መንግስት ነው የሚሆነው ሴኩላር ስቴት ነው መሆን ያለበት ስቴት እና ሪሊጅን የተለያዩ ነገር መሆን እንዳለባቸው ይታወቃል። ግን የተደበላለቀ ጥርት ያለ ነገር ሲስተዋል አልመለከትም ማለት ነው። የሰብአዊ መብት ኮሚሽንን የምርጫ ቦርድን እና ደግሞ ሌሎቹንም ደግሞ በርካታ የዲሞክራሲ ተቋማትን እሳቸውም እንደተናገሩት መሻሻል አልጀምሯል እየተሻሻለ ነው የሚል ይሁንታቸውን ሰጥተዋል። ይሄ በጣም ትክክል ነው። እውነትን ከማየት እና እውነትን ደግሞ በድፍረት ከመናገር የተነሳ ነው። ለዛ ነው ቅድምም እኔ ሲጀምር እንደተናገርኩት እንደ ብልጽግና ፓርቲ መሻሻሎች አሉ ብቻ ሳይሆን የዲሞክራሲ ተቋማት ግንባታን እያደረግን ያለ ነው። ላለፉት ሶስት አመታት፣ በተለይ ለውጡ ከመጣ በኋላ እያደረግናቸው ያሉት ነገር ናቸው። አፈርም አድርገው የጀመሩት ማለት ነው። እንግዲህ እንደሚታወቀው ሪፎርም እንደ አብዮት ቀላል አይደለም። በጣም ውስብስብ ነገር ነው። የዲሞክራሲ ባህላችን እንግዲህ አፍርሶ ከመገንባት መታደግ ያስፈልገናል። በጣም ነው የሚያስፈልገው። እሱን አፍርሰን እየጀመርን ከዜሮ መጀመር የለብንም ብለን ነው። ምናም ብልጽግና ሁሉም በየጊዜው አገሩንና ሕዝቡን መሞከሪያ እንዲያደርግ መፍቀድ የለብንም። ስለዚህ በከባድ ሪፎርም እየተመራ የመጣ ለውጥ ነው። ብዙዎቹ ይስማሙበታል ማለት ነው። ከአምባገንና ፍጹም ኢ ዲሞክራሲያዊ ከሆነ የአፈና አገዛዝ ወደ ዲሞክራሲ የሚደረግ ሽግግር እጅግ በጣም ፈታኝ እንጂ አልጋ ባልጋ እንዳልሆነ እዚሁ የሚፎካከሩት ተፎካካሪ ፓርቲ ወንድሞቻችን እየተናገሩ ነው ያሉት ማለት። ስለዚህ ይበል የሚያሰኝ ነገር ግን እንዳለ ቅድም በመግቢያዊ ላይም እንደተናገርኩት ሁላችንም እንደምንመለከተው የዲሞክራሲ የተቋማት ግንባታ በቀላሉ የሚመጣ አይደለም። የዲሞክራሲ ባህል ያስፈልገዋል ይፈልጋል። በዚህ ሀገር፣ እንግዲህ ዲሞክራሲ ቅንጦት ተብሎ የተቆጠረበት የተነገረበት በርካታ ዘመናትን እናስታውሳለን ማለት ነው። ስለዚህ የለውጡ ኃይል ከመጣ በኋላ ይሄ ነገር ለኢትዮጵያውያን የአንገብጋቢ ጉዳይ እንጂ የቅንጦት ጉዳይ አይደለም በማለት የወሰዳቸው እርምጃዎች አሉ። ቅድም በደንብ ተዘርዝረዋል በደንብ ከነጻነትና እኩልነት ፓርቲም እንደዚሁም ደግሞ ከእናት ፓርቲም ወንድሞቻችን ብዙ ነው ያነሱት። የሰብአዊ መብት ኮሚሽን ማቋቋሚያ አዋጁን፣ የጸረ ሽብር ህግን መሻር፣ የማረሚያ ቤቶችን አስተዳደር አዋጅ፣ የሚዲያ አዋጅ እና ከሶስት መቶ በላይ የሚደርሱ የተዘጉ ሚዲያዎችን መከፈት። ምናልባት አንዳንዶቻችሁ መዘጋታቸው ራሱ ትክክል ላይሆን ይችላል ልትሉልኝ ትችላላችሁ። ሚዲያዎችን እጃም የሚደረጉበት እሱ ሁሉ የለም። አሁን የምርጫ ህጉም የስነ ምግባር መመሪያዎቹም እነሱ ሁሉ የተሻሻሉበት የዲሞክራሲ ተቋማት እየተገነቡ ያሉበት ነው ማለት ነው። በብልጽግና ነው የፌዴራል ፖሊስ መርህ አልባ ከነበረበት አወቃቀር በማውጣት ዋና ተልእኮውን ከስርዓት አገልጋይና ጠባቂነት ወደ ሰብዓዊ መብት አስጠባቂነት የሚያሻግር ዶክትሪን እንዲመራ እየተደረገ ነው ሁላችሁም እንደምታውቁት ማለት ነው። ትልልቅ የተደረጉ ማሻሻያዎች ሪፎርሞች አሉ። የመከላከያውን ብንወስድ፣ የደህንነቱን ብንወስድ፣ የምርጫ ቦርዱን ብንወስድ፣ የህግ ማሻሻያዎችን ብንወስድ፣ በርካታ እስር ሺዎች የሚቆጠሩትን የፖለቲከኛ እስረኞችን መፍታት፣ ከሀገራቸው ተሰደው የነበሩ ወንድሞቻችን እና እህቶቻችን ኢትዮጵያዊ ናቸው። የተለየ ሀሳብ ቢኖራቸውም ለሀገራቸው ያገባናል፣ ይመለከተናል፣ ደግሞም ይሄ ሀሳብ ነው የሚያዋጣው ብለው ነው የተሰደዱት። ስለዚህ እነዚህ ሰዎች ወንድሞቻችን እህቶቻችን ናቸው። ወደ ሀገራቸው ገብተው በሀሳብ ልዩነት ያሸነፈ መምራት አለበት። ዲሞክራሲ እንዲሰፍን እና እንዲረብብ ነው የምንፈልገው። ስለዚህ ከያላችሁበት መምጣት ትችላላችሁ ተብሎ በሩ ወለል ተደርጎ እንደተከፈተ ብዙዎች ደግሞ ነጉደው እንደመጡ ብዙዎቻችሁ ታስታውሳላችሁ። ስለዚህ የሀገራችን ፖለቲካ መጫወቻ ቦታ ጠቦ ነበር። አሁን ግን በደንብ ወለል ተደርጎ ሰፍቶ እንደተከፈተ ሁላችሁም ትገነዘባላችሁ ማለት ነው። በሀሳብ ብዛነት እና ምናምን አለ። ለዛ ነው በዚህ የስድስተኛው ሀገራዊ ምርጫ ራሱ ህዝብ ባለበት ቀጥታ ክርክር አንፈልግም ያላችሁት ክርክር ያከረከር ብልጽግና አላለም። ይሄው ነው። 97 ላይቭ ክርክር ነበር። በዚህኛው ክርክር አፈልግም ብላችኋል። ብልጽግና 97 ላይ አልነበረ። እንግዲህ አስተሳሰቦች እና በምርጫ ነው የወጣችሁት ማለት ነው። በምርጫ ነው የወጣችሁት ማለት ነው። የኢትዮጵያ ሕዝብ እንደሚረዳው የብልጽግና ፓርቲ ገና ከተመሰረተ አንድ አለ እኮ እንዴት ተመሰረተ? በጣም ጥሩ ጥያቄ ነው። እንግዲህ የነበርንበት ሀሳብ አመለካከት ሂደቶቻችን ምን ይመስላል የሚለውን ማስታወስ በጣም ኢምፖርታንት ነው ሰው ዝንጉ ስለሆነ ያለፈበትን ነገር ያስደነበደ ወደ ምርጫ ወጣችሁ አስፈላጊ ነው እንግዲህ እንደሚታወቀው ብልጽግና ፓርቲ ወይም ሶስቱን አመት በምንመለከትበት ሰዓት ላይ ብልጽግና እንደ ፓርቲ የተቋቋመው ሶስት ዓመት ጀምሮ አንድ ብላችሁት በምርጫ ነው በአብዮት ነው። በምንድን የመጣቸው እንደሚታወቀው ነው ብልጽግና የነበረበትን አስተሳሰብና አመለካከት የነበሩትን ጨቋኝና አፋኝ የነበረውን የኢህአዴግን ስርዓት ከውስጥ በወጣው ልክ እንደ እንቁላል ማለት ነው ከውጭ ሳይሆን ከውስጥ ባሉ፣ ነገር ግን ደግሞ ከውጭ ባሉ ወንድሞቻችንና እህቶቻችን ብርቱ ትግል የነበርንበትን ዞር ብልን ስናስታውስ ስለማያስፈልገን አፈና የዲሞክራሲ ተቋማት የሌሉበት ስለሆነ እሱን ከላያችን ላይ ጫንቃችን የተጫነንን ብርቱ የነበረውን ነገር ገፍትሮ የጣለው ህዝቡ የኢትዮጵያ ህዝብ የህዝብን ትግል የፓርቲ ማድረግ ይታያል በተለይ አሁን እስር ቤት ያሉት ማስፈታት የፒፒ አይደለም የህዝብ ትግል ያመጣው ነው እና ለምንድ ነው ይህ የፖለቲካ ፓርቲ አድርጋችሁ ታቀርቡት ሪፖርቱን እየቀረበልን ያለው ህዝቡ የሰራው ወጣቶቹ መስዋት ከፍለው ያመጡ ትግል የፓርቲ መቀስቀሻ ተድርጎ እየቀረበ አግባብነት የለውም የኔም የወንድሞችም ትግል ነው ስደተኛ የመጣው እስረኛ የተፈታው በብልጽግና አይደለም፣ በወጣቶቹ ሰማዕትነት ነው። ይሄ ማብራሪያ ይፈልጋል። በጣም ጥሩ ጥያቄ ነው። እንግዲህ ብልጽግና እዚህ መድረክ ላይ ሆኜ ስናገርም በብልጽግና ብቻና ብቻ የመጣ ነው አይደለም ያለው። ብልጽግና ስናስብ ብልጽግና አልነበረም፣ ሲጀምር አልነበረም። ይሄ ብልጽግና አልተወለደም፣ ይሄ አልተወለደም ነበር። ሰዎቹ አልነበሩም ማለት አይደለም። ይህንን ለውጥ ያመጡ ሰዎች ትላንትና የመጡ ሰዎች አይደሉም በዚህ ሀገር ውስጥ ለውጥ እንዲመጣ የታገሉ ከ15 ዓመታቸው ጀምሮ ለለውጥ እና ኢትዮጵያ ለምትናፍቀው ብልጽግና ራሳቸውን ለሰይፍ ለስለት ለመስጠት ወደውና ፈቅደው የገቡ ብዙ ጀግኖች ያሉበት ፓርቲ በሆነ ብዙዎቻችን እንገነዘባለን። ስለዚህ ለውጡን ያመጣው መላው ኢትዮጵያ ሕዝብ ነው። በዋነኝነት የመራው ግን በብልጽግና ውስጥ ያለው አመራር መሆኑን ማስገንዘብ በጣም አስፈላጊ ወጣቶቻችን አልሞቱም ማለት ግን አይደለም። ስለዛ ነው ብልጽግና የዛሬና የነገ ፓርቲ ነው። ተጨማሪ ጥያቄዎች ስለቀረቡ ቅድም በተስማማችሁት መሰረት ለሁለት ተጨማሪ ጥያቄዎች ሁለት ሁለት ደቂቃ ለብልጽግና ተወካይ እንጨምርና የተጠየቁት ጥያቄዎች እንዲያብራሩ እናደርጋለን። ግን እርሱ ላይ ብቻ ያተኮሩ ጥያቄዎች የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ከሚለው ጋር የተገናኙ እንዲሆኑም እናሳስባለን። እሺ አራት ደቂቃ አሁን ይጀምራል። ማን ጥያቄ ልጨምርላቸው ለት ዮናስ እሺ ስለዚህ አንድ ጥያቄ ከተጨመረ ተጨማሪ ስድስት ደቂቃ ሊሆን ነው ማለት ነው። በተከራካሪዎቹ ምነት መሰረት በተነጋገር ነው ጥያቄ ምንድና ሲሆነስ፣ እንግዲህ ከክርክሩም እንደምንረዳው ብልጽግና ራሱ እንዲታች አድርጓል። ከኢህአዴግ በአንድ በኩል ለውጥ አይደለም የመጣው ሪፎርም ነው ማሻሻያ ነው እያሉ፣ ማሻሻያ ከሆነ ቃሉ ራሱ አንጻራዊ ነው። ቀድሞ የተኬደበት መንገድ አለ፣ የተመጣበት መንገድ አለ፣ የተሰራ ስራ አለ። ያንን መሰረት ተደርጎ ነው ማሻሻያ የሚደረገው፣ ለተሻለ ለውጥ ተብሎ የሚደረግ ነገር ነው። በሌላ በኩል ይህ እንዲሁ ደግሞ ማሻሻያ ከሆነ ደግሞ የቀደመ ስራው የተሰራው በኢህአዲግ ዘመን ነው በህዋት የኢህአዲግ ዘመን ነው። ከሶስት ዓመት በፊት በነበረው የአገዛዝ ስርዓት ወቅት የተሰራ ነው። ስለዚህ እናንተ አሁን እየተከራከራችሁ ያላችሁት ብልጽግና አዲስ ፓርቲ ነው፣ የሶስት ዓመት እድሜ ያለው ፓርቲ ነው። ታሪኩም እየተጻፈ ያለው በአዲስ ምዕራፍ፣ በአዲስ ታ ነው ቻፕተር ነው እያላችሁ ያላችሁት ስለዚህ ሪፎርም ነው ወይስ ለውጥ ነው? ሪፎርም ነው ብላችሁ የምታሳምኑ ወይም ደግሞ የምትከራከሩ ከሆነ ደግሞ ኢህአዲግ ለሰራው ጥፋትም ሆነ ላመጣው ስኬት ክሬዲቱን መውሰድ መቻል አለባቸው። ለጥፋቱ ተጠያቂነቱ፣ ለመልካም ስራ ወይም አቋረጫው ሰዓት 15 ሰከንድ ነው የሚለው ለማለት ነው። እንግዲህ አቶ ዮናስ የቀረቡትን ጥያቄዎች የዲሞክራሲያዊ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች ከሚለው አንግል የቀረቡትን ብቻ እንዲመልሱ ስድስት ደቂቃዎች ይኖረታል። ከዚህ በኋላ አመሰግናለሁ። እንግዲህ የተነሱት ጥያቄዎች በጣም እንግዲህ ጥያቄ ናቸው ለማለት አልችልም፣ በራሴ ማለት ነው። ምክንያቱም የጀመርንበት እና የዚህ ክርክር ዋና ርዕሰ ጉዳይ የዲሞክራሲ ተቋማት ግንባታ እና የተደረጉ ሪፎርሞችን መሰረት የሚያደርገው። ስለዚህ ጥያቄው መሆን ያለበት የዲሞክራሲ ግንባታ ተቋም ግንባታዎች እየተካሄዱ ናቸው ወይስ አይደለም? ድግመት አለባቸው ወይስ የለባቸው? ምን ያክል ነው ያቀረቡት ጥያቄዎች ውስጥ አቶ ዮናስ እንዲመለሱ የሚጠበቀው የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ጋር የተያያዙትን። ለምሳሌ የማሻሻያ እርምጃዎቹ የእናንተ ናቸው ወይስ ቀድሞ የተጀመሩ ናቸው የሚለው ጨምሮ ማለት ነው። አልቀረብ ሲባት ነው የተነሳው። በዛ ማዕቀፍ ብቻ ይመልሱልናል። ሌሎቹ ከርሱ የወጡት ካሉ ስድስቱ ደቂቃ አይመለከታቸውም ለማለት ነው። በጣም ጥሩ ጥያቄ ነው። አመሰግናለሁ። እንግዲህ ብልጽግና ራሱን የሚመለከተው በመደመር ሀሳብ ውስጥ ሁልጊዜም ትላንትን በትውስታ ዛሬም በመጋፈጥና ነገም በመጠባበቅ ነው የሰው ልጅ የሚሄደው እና ትላንትና ወይንም ደግሞ ኢህአዴግ ላለፉት ሰላሳ ዓመታት ያደረጋቸውን ሁሉ ሲያደርጋቸው ሁሉም ነገር መጥፎ ነገሮች ነበሩ ብሎ አያምኑም። ሁሉም ነገር ደግሞ ቆንጆ ነገሮች ናቸው ብሎ ከዜሮ የመጀመር አባዜ የለውም ማለት ነው። ስለዚህ በጎ የነበሩትን ነገሮች ያስቀጥላል፣ በጎ ያልሆኑትን ነገሮች ያርማል። ለዛ ነው ብልጽግና የተወለደው ማለት ነው። የነበሩት አስተሳሰቦች የነበሩት አደራረጎች አንዳንዶቹ ብዙ የኢትዮጵያ ሕዝብ የሚወዳቸው በጣም አስፈላጊ የሆኑ ነገሮች ስላልሆኑ ዲሞክራሲ ባህልን የሚያጠፋ የሚያቀጭኝ ፍጹም አምባ ገነናዊ አሰራርና ሂደት ስለነበረ በውስጥ ያሉትም ወንድሞቻችንና እህቶቻችን ከውጭ ያሉትም ወንድሞቻችንና እህቶቻችን በመታገል አብዮት ከዜሮ የሚጀመር ሳይሆን ያለውን ነገር ሪፎርም ነው። ለዛ ነው ሪፎርም ማለት ደግሞ መቀየር፣ መለወጥ፣ ከዜሮ መጀመር ምናምን ሳይሆን ያሉትን ነገሮች መለወጥ ያሉትን ነገሮች መቀየር ነው። ስለዚህ የለውጥን ባህሪ የለውጥን አደራረግ በምናይበት ሰዓት ላይ ከውስጥ ያሉት፣ ስለዚህ ብልጽግና ብለን ስናወራ ኢህአዲግን ወደኋላ በኮምፓሪዝን ስለምናየው ነው እንጂ ምንድን ነው ኢህአዲግ ሲያደርግ የነበረው ፍጹም አፈና፣ ፍጹም ኢ ዲሞክራሲያዊ የሆነ ፍጹም ዲሞክራሲያዊ ተቋማት ያልተገነባበት መሆኑን ይሄ አደባባይ ምስጢር ፀሐይ የወጣበት እውነት መሆኑ ሁላችን እናውቃለን ስለዚህ ብልጽግና እያደረገ ያለው ኖ ኖ ኢትዮጵያውያን ላለፉት በርካታ ዘመናት በአርሶ አደሩም በአርብቶ አደሩም በተማሪዎቹም በየትኛውም የተደረጉትን እንቅስቃሴዎች በምናይበት ሰዓት ላይ ለውጥ ያስፈልገናል የዲሞክራሲያዊ ለውጥ ያስፈልገናል ዲሞክራሲ ተቋማት እጦት ነው ይሄንን ሁሉ የወለደው ስለዚህ ሳ መለወጥ ማደግ መቀየር መበልጸግ ያስፈልገናል ይገባንማል ስለሆነ ሳ ምንድን ነው መደረግ ያለበት የመጀመሪያው ነገር ልክ ለውጡ እንደመጣ ሪፎርም በማካሄድ የለወጣቸውን ቅድም የዘረዘርኳቸው በርካታ ነገሮች አሉ። ለምሳሌ የፌዴራል ፖሊስ መርህ አልባ ከነበረበት ብዬ ያነሳሁትን ዶክትሪን በማድረግ በመቀየር ሀገርን እንዲጠብቅ፣ ሀገርን ለሀገር ብቻ ዘብ እንዲቆም እና ሀገርን እንዲያስቀድም እንጂ የሆነን ፓርቲ የሆነን አካል እንዲጠብቅ እና እንዲንከባከብ አይደለም። ከዚህ በፊት የነበረው ሰዓት እንዴት ነው ከተባለ እሱ ተቃራኒ ነው የነበረው። እሱ ብቻ አይደለም። የምርጫ ቦርድንም በምንመለከትበት ሰዓት ላይ እኮ በርካታ ንግግሮችን ወይም አደራረጎችን ስንመለከት ተለውጠው የምናያቸው እናያቸው። ከዛ በፊት እስ እንዴት ነበሩ ነው ሲባል እውነት ነው፣ ከዛ በፊት የነበሩት ነገሮች ፍጹም ኢ ዲሞክራሲያዊ የነበሩ ነገሮች ናቸው። ለዛም አንዳንድ እክሎች ክሎች ሊኖሩበት ይችላሉ ብለው ቅድም እንዳነሱት እሱን አንዳንድ ክ ምክንያቱም ሪፎርም ነው፣ ምክንያቱም እየተሰራ ነው። ተቋማት በአንድ ቀን ተገንብተው ስለማያልቁ ማለት ነው። ግን ተጀምሯል፣ ሄደዋል። ውጤታቸውም ደግሞ አመርቂ መሆኑን እያየን እንደሆነ እንገነዘባለን ማለት ነው። እሱ ብቻ አይደለም አፋኝ የፀረ ሽብር አዋጆች ሁሉ ነበሩ በዚህ ሀገር ላይ ማለት ነው። እነሱን ማሻሻል፣ እነሱን መቀየር፣ ሚዲያ ሚዲያ ሀሳብን በነፃነት መናገር ነው። ስለዚህ ሀሳብን በነፃነት መናገር ይቻል ነበር ወይ ብልጽግና ከመምጣቱ በፊት አልነበር። ብዙዎቻችን የምናውቀው የምንገነዘበው ነገር ነው። አሁን ግን የፈለግነውን የምናስባቸውን ነገሮች የሀገር መሪን መሳደብ እስከምንችልበት ሁሉ ደረጃ በሩ ውልል አድርጎ እንደከፈተ ብዙዎቻችን የምንገነዘበው። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮችን እያስተናገዱ ናቸው። የእሱን ሁለተኛ ክፍል ነው የሰማችሁት። በነገው እለት ደግሞ ክፍል ሁለትና ክፍል ሶስት የክርክሩን ክፍል እናስደምጣችኋለን። በክርክሩ ላይ የተሳተፉት ከብልጽግና ፓርቲ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ፣ ከእናት ፓርቲና ከነጻነትና እኩልነት ፓርቲ ተወካዮች ናቸው። በነገው ምሽት ቀሪውን ክፍል ይጠብቁን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።